ይህ የአሜሪካ ድምፅ ነው። የአሜሪካ ድምጽ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ሰናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ መስከረም 1 2017 ዓ ም ስርጭታችን ጀመረ። ውድ አድማጮቻችንና ተመልካቾቻችን እንኳን ለኢትዮጵያውያን አዲስ ዓመት በሰላም አደረሳችሁ። በዓሉን ከሚመለከቱት ዘገባዎች በተጨማሪ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን በምሽቱ ይዘናል። ከተካተቱት መሰናዶች መካከል ለአሜሪካ ፕሬዚደንትነት የሚፎካከሩት የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ እና የዲሞክራቲክ ፓርቲ ተፎካካሪያቸው ካማላ ሃሪስ ትናንት ምሽት የፊት ለፊት ክርክር አድርገዋል። ክሊ አም ና ጆ ባይደንን ዶናልድ ትራምፕ And what I do offer is a new generation of leadership for our country. They've destroyed the fabric of our country. Millions of people let in. የሀገራችንን ስሪቷን አፍርሰውታል። በሚሊዮኖች የሚቆጠሩ ሰዎች እንዲገቡ ተደርጓል። ዝርዝሩ ጉዳይ በምሽቱ ተካትቷል። እንደምንላችኋል እንደምናምሽታችኋል ሳስተናግዳችሁ የማመሸው ሀብታሙ ስዩ ነኝ። የዛሬ ዝግጅታችን ዋና አዘጋጅ አሉላ ከበደ ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። ደረጀ ደስታ ይጠብቃችኋል። በድጋሚ እንኳን አደረሳችሁ። በዩናይትድ ስቴትስ በመጪው ህዳር አምስት በሚካሄደው ፕሬዚደንታዊ ምርጫ የሚፎካከሩት ምክትል ፕሬዝደንት ካማላ ሀሪስ እና የቀድሞ ፕሬዚደንት ዶናልድ ትራምፕ ትናንት ማክሰኞ ማታ ለመጀመሪያ ጊዜ በአካል ተገናኝተው ወሳኝ የሆነውን ክርክራቸውን አካሂደዋል። እጩዎቹ በኢኮኖሚ በፅንስ ማስወረድ መብቶች በስደት በእስራኤል ና በሀማስ ጦርነት እንዲሁም ሩሲያ በዩክሬን ላይ ባደረገችው ወረራ ና እንደ አውሮፓ አቆጣጠር ጥር 6 2021 በምክር ቤቱ ህንፃ ላይ የተፈጠረውን ሁከት ጨምሮ ቁልፍ በሆኑ ጉዳዮች ላይ ተከራክረዋል። ትራምፕ በሐሰት ያለፈው የ2020 ምርጫ ተጭበርብሯል ይላሉ በሚል የሚቀርብባቸውን ውንጀላ እያጣጣሉ ሲናገሩ፣ ሀሪስ ደግሞ እንደ ኤሮፓ አቆጣጠር በ2020 ትራምፕ ሽንፈታቸውን ለመቀበል እምቢተኛ መሆናቸውን በመጥቀስ ነቅፈዋቸዋል። አድማጮች፣ በዚህ ዙሪያ የተጠናቀሩ ዘገባዎች በምሽቱ የዜና ትንታኔ መጽሔቶች ይቀርባሉ። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር መስከረም 11 2001 ወደ 3000 የሚጠጉ ሰዎችን የገደለውን የአልቃይዳ የአሰቃቂ የሽብር ጥቃት 23ኛ ዓመት ዛሬ ረቡዕ አስባለች። የተጎጂ ቤተሰቦች በኒውዮርክ አደጋው በደረሰበት ስፍራ ተሰብስበው በወደሙት የዓለም ንግድ ማዕከል ህንጻዎች ህይወታቸው ያለፉትን ህንፃዎች የቀድሞው ቦታ ህይወታቸው ያለፉትን ሰዎች አስበዋል። በመታሰቢያው ስነ ስርዓቱ ላይ ፕሬዚደንት ጆ ባይደንና ምክትል ፕሬዚደንት ከማላ ሃሪስ ከቀድሞው ፕሬዚደንት ዶናልድ ትራምፕና ከቀድሞው የኒውዮርክ ከንቲባ ማይክ ብሉምበርግ ጋር ተገኝተዋል። ፕሬዚደንት ባይደን እና ምክትላቸው ካማላ ሃሪስ እንደ ኤሮፓ አቆጣጠር በመስከረም 11 የወደቁ አውሮፕላኖች አደጋ ባደረሱባቸው ሌሎች ቦታዎችም እለቱን በሚያስበው ስነ ስርዓት ላይ ተገኝተዋል። ባይደን በአደጋው የተሰዉትን 2977 ሰዎች ህይወት በማስታወስ አሸባሪዎች የሀገሪቱን መንፈስ መስበር እንዳልቻሉ አጽንኦት በመስጠት ተናግረዋል። የኢትዮጵያ አየር መንገድ ወደ ኬንያ ዋና ከተማ ናይሮቢ የሚያደርገውን በረራ መስተጓጎሉን ዛሬ አስታወቀ። በረራው የተስተጓጎለው በናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ በመካሄድ ላይ በነበረው የሰራተኞች ስራ ማቆም አድማ ሳቢያ መሆኑን አየር መንገዱ ዛሬ ረቡዕ በቀድሞው ቲዊተር በአሁኑ ኤክስ ላይ ባሰፈረው መልእክት ጠቅሷል። የኢትዮጵያ አየር መንገድ ለተፈጠረው መስተጓጎልና ችግር ከልብ ይቅርታ ይጠይቃል ሲልም በመልእክቱ አስፍሯል። የአየር ማረፊያው ሰራተኞች አድማ የተቀሰቀሰው የኬንያ መንግስት አውሮፕላን ማረፊያው በአንድ የህንድ ኩባንያ እንዲተዳደር የታቀደውን የክራይ ስምምነት አስመልክቶ ያደረጉትን ተቃውሞ ተከትሎ ነው ሲሉ የብዙሀን መገናኛ የሚዲያ አውታሮች ዘግበዋል። አሁን ማምሻውን በደረሰን ዜና ሰራተኞች ከመንግስት ጋር ባደረጉት ድርድር የስራ ማቆም አድማውን ለማቋረጥ መወሰናቸውን አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የብሪታንያው የውጭ ጉዳይ ሚኒስትር ዴቪድ ላሚ ዛሬ ዩክሬን ዋና ከተማ ኪቭ ገቡ። የውጭ ጉዳይ ሚኒስትሮቹ ኪቭ የገቡት ዩክሬን በሩሲያ ኢላማዎች ላይ የረዥም ርቀት ሚሳይሎችን መጠቀም እንዲፈቀድላት ምዕራባውያንን በመጎትጎት ላይ ባለችበት ወቅት ነው። ብሊንከን ወደ ዩክሬን ከማምራታቸው አስቀድሞ ለንደን ውስጥ በሰጡት መግለጫ ኢራን የአጭር ርቀት ባሊስቲክ ሚሳይሎችን ለሩሲያ ሰጥታለች፣ ይህም ጦርነቱን በከፍተኛ ሁኔታ እንዲባባስ የሚያደርግ እርምጃ ነው ሲሉ ኢራንን ከሰዋል። ዩክሬን ዩናይትድ ስቴትስና አጋሮቿን የሩሲያን ኢላማዎች ለማጥቃት የሚያስችላትን የረዥም ርቀት መሳሪያዎችን ስትጠይቅ ቆይታለች። ሩሲያ በቅርቡ አዲስ የጦር መሳሪያ አግኝታለች መባሉ ከተሰማ ወዲህ ደግሞ ዩክሬን ጥያቄውን አጥብቃ ትገፋበታለች የሚል ግምት አሳድሯል። ባይደን ዩክሬን ራሷን ለመከላከል በድንበር በኩል ወደ ሩሲያ ዘልቀው የሚገቡ ከዩናይትድ ስቴትስ የተሰጧትን ሚሳይል ላታል ይሁን እንጂ ግጭቱ የበለጠ እንዳይባባስ ስጋት በመፍጠሩ የሚሳይሎቹ የተኩስ ርቀት መጠን በእጅጉ ተገድበዋል። በደቡባዊ ጋዛ ሰርጥ የተጎዳውን ወታደር ለማውጣት የተላከ የእስራኤል ወታደራዊ ሄሊኮፕተር ተከስክሶ ሁለት የእስራኤል ወታደሮች ሲሞቱ ሰባት ሰዎች ቆስለዋል ሲል የእስራኤል ጦር ዛሬ ረቡዕ አስታውቀዋል። ስለ አደጋው የተደረገው የቅድሚያ ምርመራ አደጋው የተከሰተው በጠላት ተኩስ አለመሆኑን አመልክተዋል። ሄሊኮፕተሩ የተከሰከሰው በራፋ አካባቢ የቆሰለ ወታደር ለማውጣት ሲሞክር ነው። እስራኤል በዌስት ባንክ ቱባስ ከተማ ባካሄደችው የአየር ድብደባ ቢያንስ አምስት ሰዎች ሞተዋል። የጦር ሰራዊቱ ጥቃት በታጠቀ አሸባሪ ቡድን ላይ ያነጣጠረ ነው ብለዋል። በሌላኛው የዌስት ባንክ ክፍል የእስራኤል ኃይሎች በቱካርም የስደተኞች መጠለያ ካምፕ ውስጥ ታካሚዎችን ሲያጓጉዙና ህጻናትን ከስፍራው ሲያወጡ የነበሩ የማህበሩን አምስት የአደጋ ጊዜ ምላሽ ሰጪ ሰራተኞችን አስረዋል ሲል የፍልስጤም ቀይ ጨረቃ ማህበር አስታውቀዋል። በሌላም በኩል ዩናይትድ ስቴትስ የዜጋዋን ሞት ተከትሎ እስራኤል የዌስት ባንክ ዘመቻዎቿን እንድትቀይር አሳስባለች። በመጨረሻም የማሊ ወታደራዊ ጁንታ የፈረንሳይኛ ቋንቋ ቴሌቪዥንን ለሶስት ወር አገደ። የማሊ ወታደራዊ ጁንታ ቲቪ 5 ሞንዴ ወይም ተብሎ የሚጠራውን በፈረንሳይኛ ቋንቋ የሚሰራጭ የቴሌቪዥን ጣቢያ ለሶስት ወራት አገደ። ገዢው የማሊ ወታደራዊ መንግስት የቴሌቪዥን ጣቢያውን ያገደው በዜና ዘገባው ላይ ሚዛናዊነት የጎደለው በመሆኑ ነው ሲል መንግስታዊው የመገናኛ ብዙኃን ተቆጣጣሪ መስሪያ ቤት መግለጹን ኤኤፍፒ ዛሬ ረቡ የደረሰውን መግለጫ ጠቅሶ ዘግበዋል። ከፍተኛ የኮሚኒኬሽን ጉዳዮች ባለስልጣን የቴሌቪዥን ጣቢያው በሰሜናዊቷ ቲንዛ ዋቴን ከተማ በሰው አልባ አውሮፕላኖች በተፈጸመ ጥቃት በጥቂቱ 15 ንጹሐን ዜጎች መሞታቸውን ሲዘግብ የማሊ ጦር ስለ ክስተቱ ያለውን አስተያየት አላካተተም ሲሉ ተችተዋል። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ ዝግጅቶቻችን ወደ ሀብታሙ ስዩም ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲቪስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ መስከረም 1 2017 ዓ ም ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤኒውስ ዳት ኮም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፃሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። የማኅበራዊ ገጽና የበይነ መረብ አቀናባሪያችን አበባየው ገበያውናት። በመቀጠል ወደ ዕለቱ አብይ ጉዳይ እንሻግራለን። በኅዳር ወር በሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሚፎካከሩት የሪፐብሊካን ፓርቲው እጩ ዶናልድ ትራምፕ እና የዲሞክራቲክ ፓርቲ ተፎካካሪያቸው ካማላ ሀሪስ ትናንት ማክሰኞ ምሽት በኤቢሲ ቴሌቪዥን አስተናጋጅነት የቴሌቪዥን ክርክር አካሂደዋል። ኢሚግሬሽን ጽንስ ማስወረድና የውጭ ፖሊሲን በመሳሰሉ ጉዳዮች ላይ ተከራክረዋል። ፔንሰልቬኒያ ፊላደልፊያ ከተማ ውስጥ የተካሄደውን የሁለቱን እጩ ተፎካካሪዎች የመጀመሪያ ክርክር የተከታተለው የአሜሪካ ድምፁ ስቲቭ ሃርመን ያስተላለፈውን ዘገባ ቆንጅታዬ ወደ አማርኛ መልሰዋለች። ዶናልድ ትራምፕና ካምላ ሃሪስ ከትናንት ማታ በፊት በአካል ተገናኝተው አያውቁም። እናም ትናንት ኤቢሲ ኒውስ ቴሌቪዥን ባስተናገደውና ታዳሚ ባልተገኘበት ክርክር በሁለት ሜትር ርቀት ቆመው ሙግታቸውን አካሂደዋል። ክርክሩ በአስተናጋጁ ኤቢሲኒውስ እና በሌሎች በሌሎችም ጣቢያዎች በመጪው ምርጫ ድምፃቸውን እንደሚሰጡ ለሚጠበቁት በብዙ አስር ሚሊዮኖች የተቆጠሩ አሜሪካውያን ተላልፏል። ምክትል ፕሬዚደንት ካመላ ሃሪስ ከቀድሞ ፕሬዚደንት ዶናልድ ትራምፕ ለተሰነዘሩባቸው ትችቶች ምላሽ ሰጥተዋል። በዚያው መጠንም ፕሬዚደንት ጆ ባይደን ከፕሬዚደንታዊ ምርጫው ራሳቸውን ካገለሉ ወዲህ ራሳቸው የሚከተሏቸውን አቅጣጫዎች በተመለከተ በቀጥታ ለመራጩ ሕዝብ በማስረዳት ተናግረዋል። እኔ እንግዲህ ጆ ባይደን አይደለሁም። በእርግጥም ደግሞ ዶናልድ ትራምፕም አይደለሁም። እኔ ለሀገራችን የሚበጅ የአዲስ ትውልድ አመራር ዩዥን የቀረብኩት የእንችላለን እምነት ሰንቄን የመጣሁት ሁሌም የአሜሪካንን ህዝብ በንቀት ከማንኳሰስ ይልቅ ልናሳካ በምንችለው ላይ እምነት ይዤ የቀረብኩ ሰው ነኝ። ዶናልድ ትራምፕ በበኩላቸው ማርክሲስት ሲሉ የጠሯቸውን ካመላ ሃሪስን ፍልሰተኞች በብዛት ወደ ዩናይትድ ስቴትስ እንዲጎርፉ አድርገዋል ብለው ወንጅለዋቸዋል ስሮ የሀገራችንን ስሪቷን አፍርሰውታል። በሚሊዮኖች የሚቆጠሩ ሰዎች እንዲገቡ ተደርጓል። ከዚህም ሌላ ትራምፕ ካለማስረጃ ካመላ ሃሪስን ሩሲያ ዩክሬን ላይ ወረራ በመክፈቷ፣ ጋዛ ላይ እየተካሄደ ባለው ጦርነትም ተጠያቂ አድርገዋቸዋል ን እስራኤልን ይጠላዋታል። በዚያው ልክ ደግሞ በራሳቸው መንገድ አረቦችንም ይጠላሉ። ምክንያቱም ጠቅላላ አካባቢው ሊወድም ነው። አረቦች፣ አይሁዶች፣ እስራኤል እስራኤል ልጠፋ ነው። ዶናልድ ትራምፕ ፕሬዝደንታዊ ክርክር ሲያደርጉ የትናንቱ ሰባተኛ ጊዜያቸው ሲሆን ለካመላ ሃሪስ ግን የትናንት ማታው የመጀመሪያቸው ነው። የሪፐብሊካን ፓርቲውን እጩ ወደ ዋይት ሀውስ መመለስ የማይገባቸው ብቁ ያልሆኑ ያሏቸው ካመላ ሃሪስ ይህን ትራምፕ ከሚያደንቋቸው አምባገነኖች በስተቀር የዓለም መሪዎች የሚስማሙበት ነው ብለዋል። እርስዎ ዴሞክራሲ መውደድ ሲገባው የሚወዱትና የሚያከብሩት ግን አምባገነኖችን ነው። ክርክሩን እየተከታተሉ ከጋዜጠኞች ጋር ተቀምጠው ትንታኔ ሲሰጡ የነበሩ ኮንግረስማን ባይረን ዶናልድስን የመሳሰሉ የዶናልድ ትራምፕ ደጋፊዎች በበኩላቸው ሃሪስን ፕሬዚደንት ቢሆኑ ምን አይነት ስራ እንደሚሰሩ በደንብ ለማስረዳት አልቻሉም ብለዋቸዋል። ከማላ ሀሪስ ያደረጉት ነገር ቢኖር እሳቸውን መተቸት ብቻ ነው። ፖሊሲዎችን በሚመለከት ምንም አልተናገሩም። ከባይደን አስተዳደር ጋር በምን እንደሚለዩ አልተናገሩም። የአፍጋኒስታን ጉዳይ ሲነሳ ምን አሉ? ምንም። ከትናንት ማታው ሙግት በፊት በተካሄደ የሕዝብ አስተያየት ግምገማ ከተጠየቁ መራጮች መካከል አንድ ሶስተኛ ገደማ የሚሆኑቱ ትራምፕን ለምደናቸዋል ስለ ካማላ ሐሪስ ግን የበለጠ ማወቅ ያስፈልገናል ብለዋል። የትናንትናው ክርክር በሁለቱ መካከል ያለውን ልዩነት ፍንትው አድርጎ አሳይቷል ሲሉ ዲሞክራቱ የዩናይትድ ስቴትስ ምክር ቤት አባል ኮንግረስማን ቴድ ሊዩ ተናግረዋል። ካማላ ሀሪስ አቀራረባቸው ፕሬዚደንታዊ ነበር። ዶናልድ ትራምፕ ግን ግራ የሚያጋቡ ነበሩ። የሚናገሩትም የተምታታ ነበር። ዶናልድ ትራምፕ እና ካመላ ሀሪስ ከምርጫው ቀን በፊት ሌላ ሙግት የማያደርጉ ከሆነ ቀጣዩ ፕሬዚደንት ማን እንደሚሆን እንደሚወስኑ በሚጠበቁት በሰባቱ ስዊንግ ስቴትስ በሚባሉት ግዛቶች ድምፃቸውን ለማን እንደሚሰጡ እስካሁን ያልወሰኑ በንጽጽር ጥቂት መራጮችን ለመሳብ የትናንቱ ክርክር ትልቅ አጋጣሚ ሆኖላቸው አምሽቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው የሰማችሁት። የዕለቱን አብይ ረዝ ዘገባ ነበረ። አሁን ደግሞ የኢትዮጵያውያንን አዲስ ዓመት ወደሚመለከቱ ሌሎች ዘገባዎች እናቀናለን። በኢትዮጵያ የቀጠሉ ግጭቶች በአዲሱ ዓመት እልባት እንዲያገኙ ኢትዮጵያውያን ተማጽኗቸውንም ማቅረብ ቀጥለዋል። 2016 ለኢትዮጵያ ፈታኝ ሆኖ እንደተጠናቀቀ አዲሱን ዓመት በማስመልከት ሰይታቸውን የሰጡን የአዲስ አበባ ከተማ ነዋሪዎች ለበርካታ ችግሮች ምክንያት የሆኑ ግጭቶች መፍትሄ እንዲያገኙ ተማጽነዋል። ኬኔዲ አባተ ቀጣዩ ልኳል። አዲሱን ዓመት ምክንያት በማድረግ በአዲስ አበባ ከተማ ተዘዋውረን ያነጋገርናቸው አስተያየት ሰጪዎች የተጠናቀቀው 2016 ዓ ም እንደቀደሙት ጥቂት ዓመታት ሁሉ ኢትዮጵያ በግጭትና ተያያዥ አዙሪቶች ውስጥ ያለፈችበት እንደሆነ ትዝብታቸውን ይገልጻሉ። ደረጃ በራ ከአስተያየት ሰጪዎቹ አንዱ ነው። እንደ ሀገር ያው እንደምታዩት ከሰሜኑ ጦርነት ጀምሮ አሁን ያሁን ያለው የሀገሪቱ ድባብ ቀንሷል፣ ተቀዛቅዟል። 2016 በጣም ካለፉ ዘመቱ የበለጠ ከባድ የሆነበት ጊዜ ነው። እንደገና የሁለተኛ የሰሜን ጦርነት አሁን የተቀሰቀሰበት ዓመት ስለነበር ኑሮን የበለጠ ከባድ አድርጎታል። እንደምታውቁት ያው ዋጋም በጣም ኑሯል። ኑሮ አጠቃላይ ዘንድሮ ትንሽ ከነበረው የበለጠ የባሰበት ነገር ነው። ትንሽ ነጋዴው የተወሰነ ይሻላል። ያው ሌላው መንግስት ሰራተኛው ምናምን ግን በጣም የተቸገረበት ዓመት ነው። ሊያ አዲሱ ደግሞ የተጠናቀቀውን አመት እንዴት ገልጻለች? ያው 2016 እንግዲህ እንደምናውቀው በተለያየ አጋጣሚዎች አልፈናል። በኢትዮጵያ ትንሽ አስቸጋሪ ና ፈታኝ ጊዜ ነበረ። ጦርነቶችም ነበሩ። በሰላሙ ችግር የሚመጡ አንዳንድ እሱ ተያይዞ የሚመጡ ረሃብ፣ መፈናቀሎች ነበሩ። እነዛ ነገሮች ያስከተሉትንም እንግዲህ እንደምንም በከፊልም ቢሆን እየተቀረፈም እስከነ ችግሩም እንግዲህ እዚጋ ደርሰናል። በኢትዮጵያ የቀጠለው የግጭት አዙሪት ማብቂያ ሊኖረው ይገባል የሚለው ደግሞ ሞላ ካሳ አየለ ነው። እንግዲህ ኢትዮጵያ ባለፉት አራት ዓመታት የግጭት ዓመታት አሳልፈኗል። ይህ ደግሞ ብዙ ችግሮች ፈጥሮብናል። ብዙ በኢኮኖሚ ችግር ፈጥሮብታል። ብዙ ቤተሰቦቻችን ተፈናቅለዋል። ብዙ አካል ጉዳተኞች ፈጥሮብናል። ስለዚህ ያለፈው ነገር ይበቃናል። ከዚህ በኋላ ችግሮቻችንን ቁጭ ብለን በጠረጴዛ ዙሪያ መፍታት አለብን። ምክንያቱም አይጠቅምም፣ ግጭት ይደንበታል። ስለዚህ ኢኮኖሚን ብዙ ነገር ያናጋል። ስለዚህ ከዚህ ኋላ ግጭት ለኢትዮጵያ አይጠቅማትም። አስጨናቂ አየለ የተባለ አስተያየት ሰጭ ደግሞ 2016 ብዙውን ጊዜ ያው የተወሰነ በሀገሪቷ ውስጥ ያሉ አንዳንድ ችግሮች አሉ ምንሰማቸው በዛ ምክንያት የተወሰነ የኑሮ ውድነቶች የኑሮ ውድነቶች ነበሩብን። በአጠቃላይ እቃዎች ወደ ከተማ ስለማይገቡ የተወሰነ ምርቶች ወደ ከተማ በነፃነት የሚገቡበት ሁኔታ ብዙ አይታይም እና እሱ ነገሮች በከተማው ነዋሪ ላይ ኑሮ ውድነት እንዲጨምር አድርጓል። ያለፈው አመት ቀውሶች አዲሱን አመት ተጣብተው ሊቀጥሉ እንደማይገባ አስተያየት ሰጪዎቹ ምኞታቸውንና መልእክታቸውን እንዲያስረዳሉ። እኔ ተስፋ የማደርገው እንግዲህ 2017 ላይ መንግስትና የሰሜን ያሉት ጦርነቶች ቢችሉ ቢደራደሩና ሰላም ቢመለስ መንገድ እንደምታውቁት ያው ክፍካ ክፍላ ሀገር ነው ይሄ ክፍላ ሀገር ሰው ነኝ። መንገድ ብዙ ጊዜ ያሰጋናል። ከ12 ሰዓት በኋላ ዝግ ነው። በሰላም በጣም ከልባችን መሄድ አንችልም። እየሰጋን ነው። ከመቼው ከመቼው የሆነ ነገር መጥቶ ሆነ እያልን ነው። ስለዚህ ሁለቱ ተደራድረው ከሌሎቹም ኦሮሚያም ካሉት ወገኖች ጋር ተደራድረው ሰላም ሰፍኑ፣ ሁሉም ሰው ከሀገር የትኛው ሀገሪቱ ክፍል ወደ ሌላ ሀገሪቱ ክፍል በሰላም እንዲንቀሳቀስ ነው ምኞቴ እና ሁሉ ነገር ወደ ነበረበት እንዲመለስ ነው ምኞቴ። ይሄ ነው ይሄ ነው ምኞቴ። አለ 2017 እንግዲህ አገራችን አሁን ካለችበት ፈታኝ ሁኔታ ወጥታ፣ ሰላም በተለይ ሰላም ሰላምን ነው ዋነኝነት የምሰብከው። ምክንያቱም በሰላም እጥረት ምክንያት ብዙ ተያዥ ችግሮች ስላሉብን ሰላምን ነው የምሰብከው። ሰላምን ነው እኔ እንደ ዋና አማራጭ የማረገው። ያሉት አሁን በተለያየ ቦታ ላይ ያሉት ጦርነቶች ተቀርፈው ሰላም ሰፍኖ ሀገሪቷ የያዘችውን የእድገት መንገድ ይዛ እንድትጓዝ ነው መመኛው ማለት ነው። ሁለት ሺ አስራ ሰባት አዲስ ዓመት ላይ ሁላችንም ቀና ሀሳብ ኖሮን በተሻለ ነገር የተለያዩ ነገሮችን ሁላችንም ለስራ የተዘጋጀን ሰዎች ሆነን ለሰላም ለፍቅር ልባችንን አዘጋጅተን በጋራ ሁሉም አካል በቆም ብሎ ተነጋግሮ መፍትሄ አምጪ ዜጎች እንድንሆን እኔ በግሌ ጥሪ ያቀርባለሁ። አዲሱ ዓመት 2017 ደግሞ የሰላም፣ የጤና፣ የብልጽግና እንዲሆንልን እነዛ የእርስ በርስ ግጭቶች እንዲወገዱልን ችግሮቻችንን በጠረጴዛ ዙሪያ እንድንፈታ እንዲሆንልን እመኛለሁ። ኢትዮጵያ በተለይ ከሰሜኑ ጦርነት በኋላ በተለያዩ ክፍሎቿ ግጭቶችን እያስተናገደች የቀጠለች ሲሆን ግጭቶቹ መፍትሄ አልባ ሆነው መቀጠላቸው የማህበረሰቡን የተለያዩ ችግሮች እያባባሱ ነው። የሰሜን ኢትዮጵያው ጦርነት በድርድር እልባት ቢያገኝም ሌሎቹን ግጭቶች ለመፍታት በተለያየ መልኩ የሚደረጉ ሙከራዎች እዚህ ግባ የሚባል ውጤት ሳያመጡ ወደ አዲሱ ዓመት ተሸጋግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባተል ለቀደመው ዘገባ አመሰግናለሁ። የኢትዮጵያውያንን አዲስ ዓመት የተመለከቱ ሌሎች ዘገባዎች ይቀጥላሉ። በመቀጠል ወደ ደሴ እናቀናለን። ኢትዮጵያ ውስጥ በተጠናቀቀው ዓመት የተፈጠሩትን የጸጥታ ችግሮች በሕይወታቸው ላይ ተጽዕኖ ፈጥረው ማለፋቸውን በአማራ ክልል ደሴ ከተማ ውስጥ የሚኖሩ አስተያየት ሰጪዎች ገልጸዋል። አስተያየት ሰጪዎቹ በአሮጌው ዓመት የተስተዋሉ ችግሮች ተቀርፈው በኢትዮጵያ ውስጥ ሰላም እንዲሰፍን መልካምኞታቸውን ገልጸዋል። የአሮጌውን አመት ስንብትና የአዲሱን ዓመት ተስፋ አስመልክቶ የአሜሪካ ድምፅ የነዋሪዎቹን አስተያየት አሰባስበዋል። መስፍን አድራጊ ያስደምጠናል። ኢትዮጵያ በተገባደደው 2016 ዓ ም ሰላማዊ ሰዎችን ለሞትና አካል ጉዳት በርካቶችን ለመፈናቀልና ለንብረት ውድመት ብዙዎችን ለገታና ለሰላም እጦት የዳረጉ በጦር መሳሪያ ጭምር የታገዙ ግጭቶችን ማስተናገዷን የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ የተለያዩ አገር በቀልና ዓለም አቀፍ አካላት በሪፖርታቸው አስታውቀዋል። ከፍ ያለ የጸጥታ መደፍረስ ካጋጠማቸው ግጭትና እንግልቱ ከጠናባቸው አካባቢዎች አንዱ የአማራ ክልል ነው። አመቱ እጅግ ታይ ነበር የሚሉት ይህንን ሁኔታ አስመልክቶ ለአሜሪካ ድምፅ አስተያየታቸውን ካካፈሉ አድማጮች አንዱ በደሴ ከተማ በንግድ ስራ የሚተዳደሩት ነገደህ በለጠ ናቸው። ክልሉ በአስቸኳይ ጊዜ አዋጅ ስር ለረጅም ወራት መቆየቱ በስራቸው ላይ ያስከተለባቸው ተጽዕኖ ዓመቱን ፈታኝ አድርጎባቸው እንዳለፈ ይናገራሉ። የምተዳደረው በንግድ ስራ ነው። ላለፉት አስራ ሶስት ወራት የንግድ ድርጅት የተዘግቶ ያለ ስራ ነው የተቀመጥኩት አስቸኳይ ዘርፍ ሰርቪስ አገልግሎት ስለሆነ የምሰጠው የሰዓት ገደብ ስለሚወስነው አስቸኳይ ጊዜ አዋጅ ደግሞ ከተጣለ እንግዲህ ያው እንደምታውቀው ላለፉት 13 ራት አስቸኳይ ጊዜ አዋጅ ውስጥ ያለ ነው። ስለዚህ መስራት ስላልቻለን በአስቸኳይ ጊዜ አዋጅ ምክንያት ሰዎች ከቦታ ቦታ እንደ ልብ መንቀሳቀስ ስለለ የሌላውም የኢኮኖሚ ዘርፍ እንደዚሁ እየደከመ ስለመጣ ስራ አቁመን ያለ ነው። ራሴ ላይ የብቸኝነት የዲፕሬሽን ተጽዕኖ መጥቶብኛል። ከቦታ ቦታ ተንቀሳቅሼ እንደ ልብ መስራት አልችልም፣ ዘመድ መጠየቅ አልችልም። እነዚህ ነገሮች ደግሞ በኔና በቤተሰብ ወይም ደግሞ የየእለት የሕይወት እንቅስቃሴ ውስጥ ተጽዕኖ አሳድሯል። ልጆቻችንን በተሻለ ትምህርት ቤት ማስተማር ወይም ደግሞ የልጆች ትምህርት ቤት መክፈል በማትችልበት ደረጃ አስራ ሶስት ወር ስራ የፈታ ሰው ምን ሊያደርግ እንደሚችል መገመት ከባድ አይደለም። ከደሴ ለምሳሌ ወልዲያ ወይም ቆቦ ሀዘን ቢደርስ፣ ሰርግ ቢኖር፣ ዘና ብለህ ሰርግ ደርሳ አትመጣም። ለምሳሌ ሃይማኖታዊ ንግስን በኮንፊደንስ ሂደህ አትመጣም። ላሊበላ ሂደህ ማክበር አይቻልም። ለምሳሌ በዘንድሮ ዓመት ሻደይ ላሊበላ አልተከበረም። ሰቆጣ በትንሹ ትግራይ ደግሞ በትልቁ ተከብሯል። ይህ ማህበራዊ ሴቶቻችን ናቸው። እነዚህ ነው ነጋገር የሚገነቡ፣ አንድነትን የሚያመጡ ነገሮች እነዚህ የሉ። በአማራ ክልል የተጣለው የአስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ተራዝሞ ለአራት ወራት እንዲቀጥል የተደረገ ሲሆን አራተኛ ወሩን ያጠናቀቀው ሁለተኛው የአስቸኳይ ጊዜ አዋጅ መጠናቀቁ አሊያም መቀጠሉ በመንግስት በኩል በይፋ የተባለ ነገር የለም። በደቡብ ወሎ ዞን ስራና ስልጠና መምሪያ ውስጥ እንደሚሰሩ የሚናገሩት ንግስት መኮንን የተባሉ አስተያየት ሰጪ በዞኑ የተለያዩ አካባቢዎች የነበረው የጸጥታ ችግር እንደ ተቋም የመስሪያ ቤታቸውን ተልዕኮ እንደ ባለሙያ የተሰጣቸውን ኃላፊነት ለመወጣት አዳጋች ሆኖባቸው እንዳለፈ ያስረዳሉ። ሁለት ሺ አስራ ስድስት በአካባቢያችን ባሉት የሰላም እጦት ምክንያት እንደፈለግን ወጥተን መግባት የማንችልበት አመት ነበር። እንዲሁም እንደ አማራ ክልል ነዋሪነት ደግሞ በጣም አስቸጋሪ ነበር ብዬ ነው የማሰበው። ኢቭን እራሱ ወደ አዲስ አበባ ለመሄድ ብንፈልግ በትራን፣ በአውቶቡስ ምናምን አንሄድም። ያለንን ነገር እንትን ብለን በአውሮፕላን ነው ባይኖረንም ተበድረን። ምክንያቱም የጸጥታ ችግር ስለሚኖር መንገድ ላይ ዛሬ ሰላም ሆነ፣ ነገ ይደፈርሳል። እንደዚህ እንደዚህ አይነት ነገሮች ስላሉ ብዙም ደስ ሳይለን ያው አስቸጋሪ ነበር። በአጠቃላይ እንደዚህ ወደ ጸሎት ቦታ ሄደህ ሱባኤ ይዘህ ጸሎት የምታደረግበት ቦታ አይኖርም። እንደፈለክ የምትንቀሳቀስበት እንደፈለግክ ገበያ ገብተህ የምትገባበት የፈለግከውን ነገር የማትገዛበት ብቻ። በጸጥታው አስቸጋሪ አመት ነበር የ2016። ስራችንም ትልልቅ ጫናዎች ነበሩ። ምክንያቱም የስራ እድል ፈጠራ ላይ ነው የምሰራው። ወጣቶችን አሰባስበ ስራ እድል ለመፍጠር ግንዛቤ መፍጠር እንደዚህ ካልየታ ከብዙ ነገሮች ጋር ተያይዞ እንደፈለግን ወጥተን ገብተን ስራ የምንሰራበት አመት አልነበረም። በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር የሆኑት ተስፋ የተሾመ በበኩላቸው አመቱ ፈታኝም ተስፋ ሰጭም እንቅስቃሴዎች የተስተዋሉበት ነበር ይላሉ። ኢትዮጵያ እንደ ሀገር በ2016 ወጥሮ ውጥሩ ከያዟት ነገሮች መካከል አንደኛው የፖለቲካ ሁኔታ በአማራ ክልል በፋኖ ታጣቂዎች እንደዚሁም በኦሮሚያ ክልል ራሱን የኦሮሞ ነፃነት ሰራዊት ወይም ኦኤልኤፍ ብሩ የሚጠራው አለ። እንደዚሁም ደግሞ ፕሪቶሪያ ላይም ቢሆን እንደ የተፈጠረው ያን እንደ ማፋሳሹ ነገር ለማስወገድ ወደ ደቡብ አፍሪካ ተሄዶ ፕሪቶሪያ ላይ የተደረጉ ስምምነቶች አሉ። እነዚህ ነገሮች ግን የታሰበላቸውን ውጤት አንጥተዋሉ። ያን ያክል አንጥተዋል፣ ለመናገር ብዙ የሚያስደፍር አይደለም። የትግራይም ሁኔታ ትንሽ የሚያሰጋ ነገሮች አሉ። እርስ በርሳቸው ህወሓቶችም ቢሆን አንዱ አንዱን ያለመቀበል አንዱ አንዱን ደጋፊ አንዱ የአንዱን ደጋፊ አድርጎ የመሳል ነገሮች ይታያሉ እና እነዚህ ነገሮችም ምናልባት አሁን ካለው ከሁለቱ ክልሎች የትጥቅ ትግል ባልተናነሰ ያኛውም ደግሞ ምናልባት ተመልሶ የሚፈነዳ ከሆነ ሌላ ተጨማሪ ስጋት በሀገሪቱ ላይ ለቀጣይ ዓመት አሁን ወደፊት ለምንቀበለው 2017ም ይዞብን እንዳይመጣ የሚል እንዳንድ ግለሰብ እሳቢ ያለ። ኢትዮጵያ እንደ ሀገር በ2016 ካየቻቸው ነገሮች መካከል የኢኮኖሚ ማሻሻያ ተብሎ በመንግስት የቀረበው ሃሳብ ነው። ያው ይሄ ነገር ደግሞ እንደዚሁ መንግስት እንደጠቀሰው ከሆነ መልካም ነገሮች እንዳሉት ሁሉ በሕዝቡ ላይም የኑሮ ጫና የኑሮ ውድነት እያመጣበት አመት ሆኗል። በዚህ በኢኮኖሚ ማሻሻያውም ጋር ተያይዞ ሕዝቡ እየመራ ያለው ኑሮ ትንሽ አዳጋችና የኑሮ ውድነቱን መቋቋም በማይችሉበት ደረጃ ላይ ደርሷል። ለዚህም ሲባል ደግሞ መንግስት በጠቅላይ ሚኒስትሩ አማካኝነት ወጥቶ የደሞዝ ማሻሻያ እንዳደረገ ነግሮናል። ነገር ግን አሁን ላይ ሀገሪቱ ላይ ከተፈጠረው የኑሮ ውድነት አንጻር የተደረገው ደግሞ ተጨማሪ አርኪ ነው ለማለትም ይከብዳል። ከጸጥታ ችግሩ ባለፈ ኢትዮጵያን እንደ ሀገር የሚረከብ ትውልድ መፍጠሩ ላይ መሰራት የነበረባቸው ስራዎች አልተሰሩም ያሉት ነገደ የአስራ ሁለተኛ ክፍል ተፈታኞች ውጤት አሳሳቢነትንም ላብነት ያነሳሉ። ላለፉ ሶስት ዓመታት በተከታታይ የአስራሁለተኛ ክፍል መልቀቂያ ብሔራዊ ፈተና በርካታ ተማሪዎች እየወደቁ ነው። ያለፉ የለ ማለት ይቻላል። አገር ደግሞ የምትገነባው በተማሪ ሰው ያለ ነው። ነገ ይችን ሀገር በምንድነው ማንም የሚረከባት? ኢኮኖሚ እየደቀቀ ነው። በጦርነት በተለያዩ ተላላፊ በሽታዎች በምናምን ነገር ተተኪ ትውልድ የላት። ስለዚህ በተለያየ የሚሰማው ፖለቲካ ፓርቲዎች ሀገር ትፈርሳለች ሳይሆን አሁን እየሄድን ባለበት ፕሮሰስ ነገ አገር የሚረከብ ትውልድ የለም። ስለዚህ መንግስትም ሆነ ትምህርት ሚኒስቴር ፈትኖ መጣል ሳይሆን ተማሪዎችን ማስተማርና በብቃት ላይ ከፍተኛ ጥረት ማድረግ አለበት። በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ባለፈው ሰኔ ወር ይፋ ባደረገው ሪፖርት ባለፈው አመት 8253 ሰዎችን ለጉዳት የዳረገ 593 የሰብአዊ መብቶች ጥሰቶች መፈጸማቸውን አመልክቶ ይህም ማሀዝ ከ2015 ዓ ም በ56 በመቶ ገደማ ብልጫ እንዳለው መግለጹ ይታወሳል። የደቡብ ወሎ ዞን ስራና ስልጣ ስልጣና መምሪያ ባልደረባ ንግስት መኮንን በዚህ ሰብአዊ መብቶች ጥሰት ሴቶች፣ ህጻናትና አዛውንቶች ተጎጂ መሆናቸውን አስረድተዋል። ተፈናቅለው መጠለያ ጣቢያ ያሉት ዜጎቻችን ዘላቂ ድጋፍ አግኝተው ወይ ወደ መጡበት ቦታ ተመልሰው ተረጋግተው መኖር አለባቸው። ካልሆነ ደግሞ ባሉበት የሚኖርበትን ነገር መፍትሄ መቀመጥ አለበት። የነሱ ደግሞ ሌላው ትልቁ ቁስል ነበር። ማለት እንደውም ሂዶ ሲያዩቸው በጣም የሚያሳዝን ቤታቸው ውስጥ ኖረው ከሞቀው ቤታቸው ወጥተው ነበር እና የሚኖሩት አሁን በመጠለያ ጣቢያ ደግሞ የንጽህና ችግር ሊኖር ይችላል። የተለያዩ ችግር ስላለ እነዚያ እነዛ ነገሮች ደግሞ በጣም የሚያም ሆኖ ያለፈ አመት ነው 2016። በሌላ በኩል የታሪክ መምህሩ አቶ ተስፋዬ የተጠናቀቀው አመት በሀገሪቱ የተለያዩ አካባቢዎች ከታዩት ግጭቶችና ከደረሱት መጠነ ሰፊ ችግሮች ባሻገር የኢትዮጵያ መንግስት ከሶማሌላንድ ጋር የተፈራረመውን ስምምነት ተከትሎ በቀጠናው እየተቀሰቀሰው ውጥረት በአካባቢው ፖለቲካዊና ኢኮኖሚያዊ እንቅስቃሴ ላይ ተጽዕኖ ከፈጠሩ ክስተቶች በዋነኝነት የሚዘከር ነው ብለዋል። ኢትዮጵያን እንደ ሀገር በ2016 ወጥሮ ከያዟት ነገሮች መካከል አንደኛው የፖለቲካ ሁኔታ በአማራ ክልል በፋኖ ታጣቂዎች፣ እንደዚሁም በኦሮሚያ ክልል ራሱን የኦሮሞ ነጻነት ሰራዊት ወይም ኦኤልኤፍ ብሎ የሚጠራው አለ እንደዚሁም ደግሞ ፕሪቶሪያ ላይም ቢሆን እንደ የተፈጠረው ያን እንደ ማፋሳሹ ነገር ለማስወገድ ወደ ደቡብ አፍሪካ ተሄዶ ፕሪቶሪያ ላይ የተደረጉ ስምምነቶች አሉ። እነዚህ ነገሮች ግን የታሰበላቸውን ውጤት አንጥተዋሉ። ያን ያክል አንጥተዋል ብዬ ለመናገር ብዙ የሚያስደፍር አይደለም። ሁን የትግራይም ሁኔታ ትንሽ የሚያሰጋ ነገሮች አሉ። እርስ በርሳቸው ህወሀቶችም ቢሆን አንዱ አንዱን ያለመቀበል፣ አንዱ አንዱን ደጋፊ አንዱ የአንዱን ደጋፊ አድርጎ የመሳል ነገሮች ይታያሉ እና እነዚህ ነገሮችም ምናልባት አሁን ካለው ከሁለቱ ክልሎች ይትጥቅ ትግል ባልተናነሰ ያኛውም ደግሞ ምናልባት ተመልሶ የሚፈነዳ ከሆነ ሌላ ተጨማሪ ስጋት በሀገሪቱ ላይ ለቀጣይ ዓመት አሁን ወደፊት ለምንቀበለው ሺ አስራ ሰባትም ይዞብን እንዳይመጣ የሚል እንዳንድ ግለሰብ ሃሳብ ያለ የአዲስ አመት ዘገባዎቻችን ይቀጥላሉ። አሁን ወደ መቀሌ እናመራለን። የመቀሌ ነዋሪዎች የአዲስ አመት ተስፋና ምኞታቸውን ብለውም፣ የሁለት ሺ አስራ ስድስትን እንዴት እንዳሳለፉ ይነግሩናል። ቅዱስ ብርሃነ የመቀለ ከተማ ነዋሪ ነው። የተጠናቀቀው የ2016 ዓ.ም የድህረ ጦርነት ዓመት በመሆኑ ተስፋ ያገኘበት ዓመት እንደነበር አስረድቷል። ብዙ ነገሮችም ካለፈው የጦርነቱን ጊዜ አሳልፈን ከሁለት ዓመት ሶስት ዓመት ጦርነት የነበረውን ጊዜ አሳልፈን ደስ የሚል ተስፋ ተቀብለ ነው እየኖር ነበር። ስራም እየሰራን ብዙ ነገር ተሻሸዋል። ደስ የሚል ጊዜ አሳልፈናል። ግን በስደተኞች ተፈናቃዮችን ወደ ቀያቸው ስላልተመለሱ ብዙም እኔ ደስተኛ አይደለሁም። አዲሱ አመት ደግሞ በክልሉ የተገኘው ሰላም ተጠናክሮ ተፈናቃዮች ወደ ቀያቸው ተመልሰው የሚኖሩበት አመት እንዲሆን ተመኝቷል። በ2017 ያለውን የሚመጣው ነገር ተፈናቃዮችን ወደ ቀያቸው እንዲመለሱ አካል ጉደተኞችም አሉ ብዙ ነገሮችን መንግስት ትኩረት አድርጎ እንዲሰራ፣ ፖለቲከኞቹን ህዝቡን አይተው የህዝቡን ችግር ተረድተው በቃ ምንም የፖለቲካ በአንድ ወንበር ዙሪያ የሚደረግ ውይይት ስለሆነ በቃ እንደሱን አድርገው ቢፈቱት እና ወደ የነበሩበት ሰላም ተመልሰው ለህዝቡም ለህዝብ ትግራይም ቢያስቡ ምኞቴ ነው። መምህር ንግስት ጋረድ የተባሉ ሌላዋ የከተማዋ ነዋሪ በበኩላቸው ተከታዩን ብለዋል። ሰላም በመኖር ብቻ ህዝቡ ወጥቶ መግባቱ አንድ ነገር ነው። የጥይት ድምፅም የማይሰማበት ሁኔታ መፈጠሩ ለመላው ህብረተሰባችን እፎይታ የፈጠረ ዓመተ ምሕረት ነው። ይሁን እንጂ በኢኮኖሚ በጣም የተጎዳበት አመተ ምህረት ነው። በተለይ ደግሞ እንደ አስተማሪ አስተማሪ እንደሚታወቀው አንዲትና አንድ ብቻ ነው ጥቅሙ ደሞዝ ናት። ደሞዝ ደግሞ ተቀብሎ ቤት በሰላም ገብቶ ልጆቹና ቤተሰቡ ኑሮውን ከመግፋት ይልቅ ወር በመጣ ቁጥር እዳውን እየቆጠረ በሰቆቃና በመከራ ያለፈበት አመተ ምህረት ነው። በተለይ ደግሞ የ17 ወር ደሞዝ በመከልከሉ በመምህሩ ላይ ኢኮኖሚካሊ ብቻ ሳይሆን ስነ አእምሮውም የተጎዳበት አመተ ምህረት ነው። ይህን ጥያቄ የሚመልስ አካል ባለመገኘቱ 2016 አመተ ምህረት መልስ ያጣ ድምፅ ሆኖ ያለፈበት አመተ ምህረት ነው። ድምፃችን ማለት ነው፣ የአስተማሪዎች ድምፅ ምንም ምላሽ ያላገኘበት ነው። ይህንንም በ2017 ዓ.ም ይፈታል ብለን እናምናለን። በ2017 ተስፋችን ሰላሙ ባለበትም እንዲቀጽል፣ ምክንያቱ ሰላም ካለን ሁሉም ነገር የሚገኘው ሰላሙ ተረጋግቶ ተፈጥሮ ያለው የፖለቲካ ችግር ተረጋግቶ ጥያቄዎቻችን ተመልሰው ኑሯችን ተሻሽሎ እንድናይ ተስፋ እናደርጋለን። በ2017 ዓ ም የጥይት ድምፅ ያልተሰማበት የ2016 ዓ ም ተጠናቋል ያሉት አቶ ታደሰ አርአያ የተባሉ ሌላኛው የመቐለ ከተማ ነዋሪ በበኩላቸው አዲሱ ዓመት ሰላሙ በሁሉም የክልሉ አካባቢዎች ተጠናክሮ እንዲቀጥል ተመኝተዋል። 2016 ጥሩ ተስፋ፣ ጥሩ ሰላም የታየበት ጊዜ ነበር። ትንሽ የፖለቲኮኛ አለመስማማት፣ አለመግባባት፣ የሆነ መጨጋጨቅ፣ የሆነ ነገሮች የሚረብሽ ነገር አለው ግን ህዝቡ ጸጥታ ሰላም ስለሆነ ፖለቲከኞቹን የራሳቸውን እንትን ቢያደርጉ ሰላም ፍጹም ሰላም ነው ያለው ትግራይ። ሁለት ሺ አስራ ሰባት እንደዛ እንዲሆን መኛለው። ሁለት ሺ አስራ ስድስት ተስፋ አርገ ነው የነበረው ተፈናቃዮች ወደ ቦታቸው ተመልሶ የትግራይ ክልል ወደ ነበረበት ተመልሶ ተማሪዎችም ወደ ትምህርታቸው ገቶ ጠበቀ ነበር። እሱ በከፊል ሆነዋል፣ የቀረ ነገር አለ። 2017 የቀረውን ሙሉ ትግራይ ወደ ነበረበት እንትን ተመልሶ ተፈናቃይ ወደ የቤቱ ተመልሶ ተማሪዎቹን ትምህርታቸው ጀምሮ ፍጹም ሰላም እንዲሆን ተስፋ እናደርጋለን። እንዲሁም የመሪዎቹም ወደ አንድ መጥቶ ተነጋግሮ፣ ተግባብቶ ወደ አንድ መጥቶ ሰውን ኮንፊዝ ባያረጉ ሰውን ህዝቡን ወደ ሁለት ሶስት እየከፋፈሉት ና እዛው በውስጣቸው ጨርሶ ህዝቡን ማገልገል የራሳቸውን ጥቅምን ወደ ህላት ቀርቶ ህዝቡን ማገልገል ቢሞክር ና ወደ ህዝብ ቢመጡ እመክራለሁ ከዚህ በተረፈ 2007 ለመላ የትግራይ ህዝብ እንኳን በሰላም አደረሰ። የሰላም የብልጽግና እንዲሆንልህ እመኛለሁ። የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባስተላለፉት የእንኳን አደረሳችሁ መልእክት የአስተዳደራቸው የ2017 እቅድ ወደ ቀያቸው የተመለሱ የራያና የጸለምቲ ተፈናቃዮች ማቋቋምና የምዕራብ ትግራይ ተፈናቃዮችም መመለስ መሆኑን አስረድተዋል። የትግራይ ክልልን የአስተዳደር ወሰን ከጦርነቱ በፊት ወደ ነበረው ለመመለስ በአገሪቱ ህገ መንግስት መሰረት ይሰራል ብለዋል። በተጨማሪም የክልሉ ህዝብ በመረጠው መንግስት እንዲተዳደር ምርጫ ለማካሄድ የሚያስችል ምቹ ሁኔታ ለመፍጠር እንደሚ እንደሚሰራም ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቐለም። ሙልጌታን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ ሌሎች ዓለም አቀፋዊ ጉዳዮች እንሻገራለን። ቴህራን ሞስኮ በዩክሬን ላይ ባካሄደችው ወረራ ጥቅም ላይ የምታውለውን ባሊስቲክ ሚሳይል አቅርባለች ስትል ዩናይትድ ስቴትስ ኢራን ላይ አዲስ ማዕቀብ ጥላለች። የአሜሪካ ድምጹ ዘጋቢ ሄንሪ ሪጅዌል በዚህ ዙሪያ ከለንደን ያደረሰንን ዘገባ ስመኝሸ ቆይታ አቅርበዋለች። ኢራን በዩክሬን ከተሞች ላይ ከፍተኛ ውድመት ያደረሱ ሰው አልባ አውሮፕላኖች ወይም ድሮኖችን ለሩሲያ ስታቀርብ ቆይታለች። ማክሰኞ ዕለት ከእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ጋር በለንደን ተገናኝተው የተነጋገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ታህራን አሁን ደግሞ ባለስቲክ ሚሳይሎችን ለሞስኮ ማቅረብ መጀመሯን አረጋግጠዋል። ይህ ሁኔታና በሩሲያና በኢራን መካከል እያደገ የሄደ ትብብር የአውሮፓን ደህንነት አደጋ ላይ የሚጥልና የኢራን የማዳከም ተጽዕኖ እንዴት ከመካከለኛው ምስራቅ አልፎ እንደሚሄድ ያሳያል። ሩሲያ በበኩሏ ኢራን የምትፈልገውን ቴክኖሎጂ እያጋራሽ ነው። ይህ የኒውክሌር ጉዳዮችንና አንዳንድ የጠፈር መረጃዎችን ጨምሮ የሚደረግ የሁለትዮሽ ግንኙነት ነው ብሊንከን አክለው በታህራን ላይ አዳዲስ እርምጃዎች መወሰዳቸውን አስታውቀዋል። ዩናይትድ ስቴትስ በኢራን አየር መንገድ ላይ የሚወሰዱ እርምጃዎችን ጨምሮ ተጨማሪ ማዕቀቦችን ዛሬ ይፋ ታደርጋለች። ከኢራን አየር መንገድ በተጨማሪ ዩናይትድ ስቴትስ የኢራን የጦር መሳሪያዎችን ወደ ሩሲያ በማዘዋወር ላይ ተሳትፈዋል ባለቻቸው ግለሰቦች፣ የንግድ ተቋማትና መርከቦች ላይም ማዕቀብ ትጥላለች። ክሬምሊን በበኩሉ የጦር መሳሪያዎቹን በዝርዝር ሳይጠቅስ ከተህራን ጋር ከፍተኛ ምስጢራዊ በሆኑ ጉዳዮች ዙሪያ ትብብር እያደረጉ መሆኑን ገልጿል። ዲሚትሪ ፔስኮቭ የክሬምሊን ቃል አቀባይ ናቸው። ኢራን ለኛ አስፈላጊ አጋራችን ናት። ሚስጥራዊ የሆኑትን ጨምሮ በሁሉም ጉዳዮች ላይ የትብብራችንንና ውይይታችንን በማዳበር ላይ ነን። ብሊንከንና ላሚ ዩክሬንን ለመደገፍ ወሳኝ ጊዜ መሆኑን ተናግረዋል። ሁለቱም በዚህ ሳምንት ወደ ኪቭ ለመጓዝም በዝግጅት ላይ ናቸው። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ የምዕራቡ ዓለም አጋሮች ዩክሬን በሩሲያ ውስጥ ጥቃት ማድረስ የሚያስችላትን የረጅም ርቀት ሚሳይሎቻቸውን እንድትጠቀም እንዲፈቅዱላት ግፊት ሊያደርጉ እንደሚችሉ በአሜሪካ ዩኒቨርሲቲ መምህር የሆኑት ጋሬት ማርቲን ለአሜሪካ ድምጽ ተናግረዋል። በአጠቃላዩ ዩክሬን በመደገፍ ጉዳይ እንግሊዝ ግንባር ቀደሙና ቆይታለች። ስለዚህ አሁን ጥያቄው በተለይ የረጅም ርቀት ጥቃቶችን በተመለከተ የሚነሱ ክርክሮችን ስናስብ አሁንም ተመሳሳይ አቋም ይዘው ይመጣሉ ወይ የሚለው ነው። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንን ለመጎብኘት በመጪው ወር ዋሽንግተን ይገባሉ ተብሎ የሚጠበቁ ሲሆን ዩክሬንና መካከለኛው ምስራቅ ዋናው የመወያያ አጀንዳቸው ይሆናል ተብሏል። ባለፈው ሳምንት እንግሊዝ እስራኤል በጋዛ ላይ በምትወስደው እርምጃ የሰብዓዊ መብት ሕጎችን ጥሳለች በሚል ለእስራኤል የምታደርገውን የጦር መሳሪያ ሽያጭ ማገዷን አስታውቃ ነበር። እስራኤል በበኩሏ ክሱን አትቀበልም። እስራኤል ዓለም አቀፍ ሕግ አልጣሰችም የምትለው ዩናይትድ ስቴትስ በበኩሏ ለእስራኤል የጦር መሳሪያዎችን ማቅረብ ቀጥላለች። በሄነሪ ሪጅዌል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝ ሽቆየና አመሰግናለሁ። ከአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። የራስ ገዟ ሶማሌላንድ ሪፐብሊክ አስተዳደር ባለሥልጣናት በሐርጌሳ የሚገኙ የውጭ አገራት ዲፕሎማቶች የሶማሌላንድና ኢትዮጵያ የመግባቢያ ስምምነት እንደተጠናቀቀና መደበኛ የህግ ስምምነትም አይቀረ ስለመሆኑ ማሳሰቢያ እንዲደርሳቸው እንደተደረገ ከሰሞኑ አስታውቀዋል። ሀሩን ማሩፍ ያጠናቀረውን ዘገባ ወደ አማርኛ ውስጥ ነዋል። የራስ ገዛ ሶማሌላንድ ሪፐብሊክ አስተዳደር ባለሥልጣናት በሐርጌሳ የሚገኙ የውጭ አገራት ዲፕሎማቶች የሶማሌላንድና የኢትዮጵያ የመግባቢያ ስምምነት እንደተጠናቀቀና መደበኛው የሕግ ስምምነትም አይቀሬ ስለመሆኑ ማሳሰቢያ እንዲደርሳቸው እንደተደረገ አስታውቀዋል። ይህ ይፋ የተደረገው በሶማሌላንድ የውጭ ጉዳይ ሚኒስቴር የኤክስ አውታር ገጽ ላይ በወጣው እትም ነው። እትሙ የመግባቢያ ሰነዱ በእርግጠኝነት የሚተገበርበትን ቀን በተመለከተ ዝርዝር መረጃዎችን አላሳውቅም። የመግባቢያ ሰነዱ በአንድ ወር ውስጥ ተግባራዊ እንዲሆን የቀደመ እቅር ተይዞለት ነበረ። ሶማሌላንድ ባለሥልጣናት ገለጻ ከሆነ በመግባቢያ ሰነዱ መሠረት ኢትዮጵያ ሶማሌላንድን እንደ ነጻ ሀገር እውቅና የምትሰጥ የመጀመሪያው ሀገር ትሆናለች። በምላሹ ኢትዮጵያ ለ50 ዓመታት ያክል ለባሕር ኃይል የጦር ሰፈር የምትጠቀምበት 20 ኪሎ ሜትር የባሕር ክልል ከሶማሌላንድ በሊዝ ታገኛለች። ሶማሌላንድን እንደ ግዛቷ ዛሬም ድረስ የምትቆጥረው ሶማሊያ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በሶማሌላንድ ፕሬዚደንት ሙሴ ቢሄ አብዲ መካከል በአውሮፓውያኑ ጥር 1 2024 የተደረሰውን ስምምነት ሉዓላዊነትን የሚጻረር መሆኑን በመግለጽ አውግዛለች። በሌላ በኩል የሶማሌላንድ የውጭ ጉዳይ ሚኒስትር ዶክተር ኢሳካይድ የሶማሌላንድ መንግስት በጎረቤት ሶማሊያ የተሰማሩ የግብፅ ወታደሮች ጉዳይ በእጅጉ አሳሳቢ ነው በሚል በሐርጌሳ ለሚገኙ ዓለም አቀፍ ዲፕሎማቶች እንዳሳውቁ ተናግረዋል። ግብፅ እስካሁን ወታደሮቿን በሶማሊያ አላሰማራችም። ይሁንና የሶማሊያ ፌዴራል መንግስት በአውሮፓውያኑ ጥር 2025 ጀምሮ በሀገሪቱ ውስጥ መንቀሳቀስ እንዲጀምር በታቀደለት የአፍሪካ ሕብረት ተልእኮ ውስጥ ሚና እንዲኖራት ይሻል። ሶማሊያ የኢትዮጵያ ወታደሮች በአውሮፓውያኑ ከታህሳስ 204 በፊት ግዛቷን ለቀው እንዲወጡ ትሻለች። ካሄድ በተጨማሪም ሶማሊላንድ ሃርጌሳ የሚገኘውን የግብፅ የባህል ቤተመጻሕፍት በከባድ የጸጥታ ችግሮች ምክንያት ለዘለቄታው ለመዝጋት መወሰኗን አስታውቀዋል። ሁኔታውን በጥንቃቄ ከገመገምን በኋላ እንዲሁም መንግስት በለያቸው ቀጣይና አደገኛ በሆኑ የደህንነት ስጋቶች ምክንያት የውጭ ጉዳይ ሚኒስትርና ዓለም አቀፍ ትብብር የግብፅን ባህላዊ ቤተ መጽሕፍት ለዘለቄታው መዝጋት አስፈላጊ መሆኑን ወስኗል። ሶማሌላንድ በቤተ መጽሕፍት ውስጥ ያሉ ሠራተኞች በሁለት ሰዓታት ውስጥ ሀገሪቱን ለቀው እንዲወጡም አዛለች። ይህ ውሳኔ በቀላል የሚታይ አይደለም። የዜጎቻችን ደህንነት ቀንደኛ ጉዳያችን ሆኖ ይቆያል። በአሁኑ ጊዜ በቤተ መጻሕፍት ውስጥ ተቀጥረው የሚሰሩ ሁሉም ሠራተኞች ግቢውን ለቀው ከዛሬ ጀምሮ በሰባ ሁለት ሰዓታት ውስጥ ከሀገር እንዲወጡ ተነግሯቸዋል። የሶማሊላንድ የኢሚግሬሽንና ብሔራዊ መረጃ ኤጀንሲዎች ቤተ መጻሕፍቱን የመዝጋቱን ሂደት የመቆጣጠር እንዲሁም ሁሉም ሠራተኞች በአስተማማኝና ሥርዓቱን በጠበቀ ሁኔታ ወደ ሀገራቸው እንዲመለሱ በማረጋገጥ ረገድ ኃላፊነት ተሰጥቷችኋል ብለዋል ኬይድ። ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት፣ አድማጮቻችንና ተመልካቾቻችን። ቀጣዩ ዝግጅታችን ዴሞክራሲ በተግባር ነው። ጉጉት ሲጠበቅ የነበረው የአሜሪካ ፕሬዚደንታዊ የምርጫ ክርክር በትናንትናው ምሽት ተካሂዷል። በሚሊዮን የሚቆጠሩ አሜሪካውያንና የተቀረው ዓለም በተከታተለው በዚህ ክርክር ሁለቱ እጩዎች ማለትም ምክትል ፕሬዚደንት ካማላ ሃሪስና የቀድሞው ፕሬዚደንት ዶናልድ ትራምፕ በሀገር ውስጥ ባሉ አንገብጋቢ ጉዳዮችም ሆነ በውጭ ፖሊሲያቸው ዙሪያ ተከራክረዋል። ክርክሩን የተከታተለው ባልደረባችን እንግድ ወልዴ ሁለቱ እንግዶችን በጉዳዩ ላይ ጋብዘው አወያይተዋል። ወደ ዝግጅቱ እንሻገራለን። ምክትል ፕሬዚደንት ካማላ ሄሪስ እና የቀድሞው ፕሬዚደንት ዶናልድ ትራምፕ ለመጀመሪያና ምናልባትም የመጨረሻ ሊሆን እንደሚችል የሚነገርለትን ፕሬዚደንታዊ ክርክር ትናንት ማክሰኞ ምሽት በኤቢሲ ቴሌቪዥን አስተናጋጅነት ፊላደልፊያ በሚገኘው ብሔራዊ የሕገ መንግስት ማዕከል አካሂደዋል። ወደ መድረኩ ብቅ እንዳሉ በቀጥታ ወደ ትራምፕ በመራመድ እጃቸውን ለሰላምታ የዘረጉት ምክትል ፕሬዚዳንቷ ካመላ ሄሪስ ሲሉ ራሳቸውን ለትረምፕ አስተዋውቀዋል ጥሩ ክርክር ይኑረን ሲሉም አክለዋል ለሰላምታው ምላሽ የሰጡት ትረምፕም በበኩላቸው ስላየውሽ ደስ ብሎኛል መልካም ጊዜ ሲሉ አክለዋል ባለፈው ሰኔ ትረምፕ ከባይደን ጋር ባደረጉት ክርክር የሰላምታ ልውውጥ እንዳልነበር ልብ ይሏል ካመላ ሄሪስ በትረምፕ የኢኮኖሚ ፖሊሲ ላይ እንዲሁም በእንደ አውሮፓን አቆጣጠር 2020 የተደረገውን ምርጫ ውጤት ትረምፕ ባለመቀበላቸው ትችት ሲሰነዝሩ ትረምፕ በበኩላቸው ካማላ ሄሪስ በምክትል ፕሬዚደንትነት የሚያገለግሉበትንና አሁን ያለውን የአሜሪካ አስተዳደር የዋጋ ግሽበትንና ሕገ ወጥ ፍልሰትን በማባባስ ተጠያቂ አድርገዋል። ሁለቱ ችግሮች አሜሪካውያንን እየጎዱ መሆኑንም ጠቅሰዋል። ኢኮኖሚ፣ ታክስና ታሪፍ፣ የውርጃ መብት፣ የውጭ ፖሊሲ፣ በመካከለኛው ምስራቅና በዩክሬን የሚካሄዱት ጦርነቶች አበይት ከሆኑት የመከራከሪያ አጀንዳዎች ውስጥ የሚጠቀሱት ናቸው። በእነዚህ ጉዳዮችም ሆነ በአጠቃላይ የክርክሩ መንፈስ ላይ ሀሳባቸውን እንዲያካፍሉን ሁለት እንግዶችን ጋብዘናል። ፕሮፌሰር መሐመድ ጣይሮ ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር ሲሆኑ የተመዘገቡ የዴሞክራቲክ ፓርቲ አባል ናቸው። በቅድሚያም ክርክሩን አስመልክቶ ያላቸውን ጠቅላላ አስተያየት ይነግሩናል። ፓሜላ ሃሪስ የአሁኑ ምክትል ፕሬዚደንት ናት። እሷ ስራዋ የነበረው አንደኛ ከፕሬዚደንት ባይደን ራሷን መነጠል እና እንደ አንድ ሰው እንደ ግለሰብ ራሱን እንደቻለ ሰው መቆም ነበር። አይ ቲንክ እሱን ያደረገች ይመስለኛል። ሁለተኛው ደግሞ ትራምፕን እንደ ጽንፈኛ መሳል፣ በኢሚግሬሽን ላይ በተለያዩ ነጥቦች ላይ እሱ ጽንፈኛ እንደሆነና እሷ እንዳልሆነች ማሳየት። ያንንም በመጠኑ ያሳየች ይመስለኛል። ሌላው ደግሞ ትልቁ ኢሹ ኢሚግሬሽን ነው። ትራምፕ የሚለው እዚህ ሀገር ያሉትን ከአስራ አንድ ሚሊዮን በላይ ኢሚግራንት ይዤ ሪፖርት አደርጋለሁ ይላል። እሷ ደግሞ ያ መሆን የለባትም ትላለች። በአጠቃላይ የእሷ ነጥብ ሲጨመቅ ትራምፕ ያረጀ ያፈጀ ሀሳቡ ነው የምልህ። ትራምፕን ሰውየውን ሳይሆን እና እሱን ትተን ወደፊት እንሄድ ነው። የእሱ ደግሞ በዲሞክራቶች ስር ሀገርቷ ተበላሸች፣ ኢሚግሬሽን ሰው ዝም ብሎ በሜክሲኮ በኩል ይገባል፣ ስለዚህ እሷ መቀየር አለባት ነው። ሶ በአጠቃላይ ሲታይ ይሄ ነው ያለው። በምሽቱ በተደጋጋሚ የባይደንን ስም ሲያነሱ ለነበሩ ትራምፕ ካመላ ሄሪስ ተከታዩ ምላሽ ሰጥተዋል። ክሊርሊ አይም ናት ጆ ባይደን ን አይም ሰርትንሊ ናት ዶናልድ ትራምፕ በግልጽ እንደምታዩት እኔ ጆ ባይደን አይደለሁም። በእርግጥ ደግሞ ዶናልድ ትራምፕም አይደለሁም። ይዤ የቀረብኩት ለሀገራችን የሚበጅ የአዲስ ትውልድ አመራር ነው። ማድረግ በምንችለው ላይ እምነት ያለኝ የአሜሪካንን ሕዝብ የሚያናንቅ ሳይሆን ማድረግ በምንችለው ጉዳይ ላይ ያተኮረ መልካም እምነት ያለኝ ነኝ። ወደ አሜሪካ የሚገቡ ሕገወጥ ፍልሰተኞችን አስመልክቶ በባይደን አስተዳደር ላይ ተደጋጋሚ ትችቶችን የሰነዘሩ ትራምፕ ተከታዩም ሲሉም ተደምጠዋል። በሚሊዮን የሚቆጠሩ ሰዎችን አስገብተው የማህበረሰባችንን ድር እየበጣጠሱ ነው። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ ከተነሳው ጥያቄ ጋር በተያያዘም ትረምፕ ማስረጃ ሳያቀርቡ ተከታዩን ክስ በካሜላ ሃሪስ ላይ አሰምተዋል። እስራኤልን ትጠላለች። በተመሳሳይም በራሷ መንገድ የአረቡን ማህበረሰብ ትጠላለች። አጠቃላይ ከቁጥጥር ውጭ መሆን ነው የሚከተለው አረቦች፣ አይሁዶች፣ እስራኤል እስራኤል ትጠፋለች። መኖሪያቸውን በዋሽንግተን ዲሲ አቅራቢያ በሚገኘው ሜሪላንድ ያደረጉትና የሪፐብሊካን ፓርቲው የረጅም ጊዜ ደጋፊ እንደሆኑ የሚናገሩት ለባን ስዩም ክርክሩን በተመለከተ አጠቃላይ ሀሳባቸውን አካፍለውናል። ትናንትና ዲቤቱ በደንብ ቁጭ ብሎ ሰው ያየው ፌር ያልሆነ ዲቤት ነበረ። ለምን ሶስት ኤጋንስት ዋን ነበረ ማለት ነው ሶስቱም ነው ከዶናልድ ትራምፕ ዲቤት ሲያደርጉ የነበሩ ማለት ነው። አሜሪካኖች በብዛቱ አሁን የኢኮኖሚ የዋጋ ግሽበት እንዳልከው ይሄ ነው ኮር የሆነ ጥያቄዎች፣ እና በዛ ደግሞ የኢሚግሬሽን ማለት ነው። እና ትናንትና በደንብ አድርጎ እሷን መበርበር ነበረ ሰው። ለምን እስካሁን ምንም አይነት አቋም አልታየባትም። ግን ትናንትና ዴዲን በደንብ አድርጎ ጥያቄዎቹ አልጠየቁም ማለት ነው ከነ ጭራሹ ፋክት ቸክ ለሱ እያደረጉ ነበረ ማለት ነው ዳናል ትራምፕና፣ በሚገርም ሁኔታ ትናንትና ሀሳብ ይቀይራል ብሎ ያሰቡት ሰዎች ምንም ሀሳብ እንዳልተቀየረ ትናንትና ታይቷል ማለት ነው። ያው አሸናፊ በጠንካራ አሸናፊ የሆነ የወጣ ሰው የለም። ለምን ይሄ ደግሞ ችግሩ ጥያቄዎቹ በደንብ አድርጎ እንደሚገባ ስላልጠየቁ ማለት ነው። ጋዜጠኞች አልመሰሉም ትናንትና አክቲቪስት ነው የመሰሉ ጋዜጠኞቹ አንዳንድ በመሰረቱ አሁን እኔ ከእርስዎ ጋር ለመከራከር ሳይሆን አንዳንድ ጉዳዮች ግን ማስረጃና መሰረት ያሌላቸው ጉዳዮች ላይ ጋዜጠኞቹ በመሀል እየገቡ አንዳንድ ነገር ብለዋል። ግን እርስዎ ሁለቱ ጋዜጠኞችና ካሜላ ሄሪስ ለሶስት ሆነው ነው ትራምፕን የገጠሙት ብለዋል። ለዚህ ማሳያው ምንድን ነው አቶ ላባን? ፎር ኤግዛምፕል ይሄ የኢሚግራንት ኢሊጋል ኢሚግራንት በትናንሽ ከተማዎቹ መጥቶ የሚያደርጉት ያሉት ዳሜጅ እንደ ኤግዛምፕል ሲያነሱ ጋዜጠኛው ተነስቶ እኔም አናግሬ ነበረ፣ ይሄ ምግሎ ያለ ስ እንደዚህ አላለኝም የከተማው ማናጀር አለ። ይሄ የጋዜጠኛ ስራ አልነበረም። ጋዜጠኛ መጠየቅ ነው ጥያቄው። መልስ ካገኘ በኋላ ሙቭ ማድረግ ነው የነበረበት። ግን ጋዜጠኛው ራሱ በራሱ ገባበት ማለት ነው። አሁን ካየህ ደግሞ በካማላ ሃሪስ የፕሮጀክት 2025 በሱ እኔ አባል አደለሁም ብሎ ስንቴ ተናግሯል። እሷ ያ አኪዜሽን በሱ ላይ ስታደርግ፣ ግን ገብቶ ያኔ አይ እንደዚህ እንደዚህ እንኳ ብሎ ነበረ። አደለሁም ብሎ ሪጀክት አድርጎታል አላለም። ስለዚህ የፌርነስ ጥያቄ ነው። ጋዜጠኛ ሲባል የጋዜጠኛ ስራ ምንድን ነው? ጥያቄ መጠየቅ ነው። መልስ ካላገኘው ደግሞ በዚህ ጥያቄ መልስ አላገኘው ብሎ ሙቮን የሚያደርገው እንጂ ራሱ በራሱ ኢንተርጀክት አድርጎ አይገባም። በዚህ ጥያቄ እና በጣም በሚገርም ሁኔታ ትናንትና ከዚህ ብር የወጣው ኤቢሲ ኒውስ ነው። በብዛታችንም ኤቢሲ ትናንትና ለመጀመሪያ ጊዜ ከስንት ጊዜ በኋላ ነው ያየ ነው ግን ፕሩፍ አረገ ለምን ኤቢሲ ሁላችን ማየት እንዳቆምን ማለት ነው። እንግዶቻችን አከራካሪ የአገሪቱ ጉዳዮችን በተመለከተ ሁለቱ ፕሬዚደንታዊ ዕጩዎች ባነሷቸው ጭብጦችም ላይ የየግላቸውን አስተያየት ሰንዝረዋል። በቅድሚያ ፕሮፌሰር ሞሐመድ ጣይሮን አድምጠን ወደ አቶ ላባን ስዩም እንሻገራለን። በኢኮኖሚ የመጀመሪያው ጥያቄ ነበር። ቫይስ ፕሬዚደንት ሄሪስ ኦፖርቹኒቲ ኢኮኖሚ የምትለው ነገር አመታች ሁሉም ሰው በዚህ ኢኮኖሚ ውስጥ ወደፊት ለመራመድ ኦፖርቹኒቲ አለው ቻንሱ አለው። እና የሆነ ስፔሲፊክ አምጥታለች ስድስት ሺህ ዶላር ቻይልድ ታክስ ክሬዲት ልጆች ያሉት ሰው የቀረጥ ቅናሽ ማለት ነው። ሀምሳ ሺህ ብር ደግሞ አዲስ ንግድ ለሚጀምሩ ሰዎች ታክስ ክሬዲት የታክስ ቅናሽ ይደረጋል ትላለች። እሱ ደግሞ አንደኛ ትልቁ የእሱ ነገር ይሄ ታሪፍ እና ቀረጥ እና ግብር ሶ ሁለቱ እንደመታቀው ይለያያሉ። ቀረጥ ማለት ሴልስ ታክስ እንደማለት ነው። ግብር ያው ታክስ ነው በአጠቃላይ። ሶ እዛ ላይም ብዙ ልዩነት አላቸው ሁለቱ። ትራምፕ ብዙ እንትን ያለበት ታክስ ቀረጥ ቁርጥ አለው ሀገር ውስጥ ቀረጥ ቀንሳለሁ ከውጭ ለሚገባ እቃ ደግሞ ቀረጥ ጨምራለሁ የሚል ነው የእሱ የእሷ ደግሞ ትንሽ ለየት ይላል አቦርሽን ላይ የእሷ አርጊመንት አንተ ነህ እነዚህ ወግ አጥባቂ ዳኞችን አንጥተ ሱፕሪም ኮርት ላይ አድርገህ ሮ ቨርሰስ ዌድ እንዲቀየር ያደረግከው ነው የእሷ አርጊመንት እሱ ደግሞ አንድ ልጅ በድሮ በሮ ቨርሰስ ዌይድ ህግ በነበረበት ጊዜ በሰባት በስምንት በዘጠኝ ወሩ አንዳንድ ጊዜ ደግሞ ከተወለደ በኋላም ይገደላል እና ይህንን ትደግፍ ያለሽ አሁንም የሚል አርጊመንት ነበር። አይ ቲንክ የእሷን አርጊመንት ብዙ ሴቶች የወደዱት ይመስለኛል። በኢሚግሬሽን እንዳልኩ ትልቁ ኢሹ ማስ ዲፖርቴሽን ነው። እሱ ከአስራ አንድ ሚሊዮን በላይ ህገ ወጥ ሰዎች አሜሪካ ውስጥ ስላሉ እነሱን መልሳለሁ ይላል። እሷ ደግሞ በእሷ ዘመን ነው እንደዚህ እሷ ቫይስ ፕሬዚደንት በሆነችበት ዘመን ነው ብዙ ሰው በህገወጥ መንገድ አሜሪካ የገባው። ሁለቱም በዚህ በኩል ትንሽ በተለይ እሷ ፓሜላ ሃሪስ ቮነራብል ስለሆነች ብዙም ማውራት አልፈለገችም። ትራምፕ ሁሉም ጥያቄ ሲጠየቅ ወደ ኢሚግሬሽን መቀየር ይፈልግ ነበር። ብዙም የተሳካለት አይመስለኝም። ትናንትና ልዳድጎህ አትሊስት አትሊስት ለመጀመሪያ ጊዜ በተወሰነ ደረጃ ተጠየቀች ከማላ ሄሪስ እና በተወሰነ ደረጃ ጥሩ አድርጋ ወጥታለች። ትናንትና ሰርቫይቭ አድርጋለች ነው የሚባለው ግን ይሄ ልምድ አይደለም። በየቆኑ መውጣት እና በየቆኑ ከህዝብ ጋር መገናኘት መለመድ የነበረበት ነገር እኛ እንደ ትልቅ ነገር ያየ ነው ነው ማለት ነው። ይሄ ነው ደግሞ የሚያሳዝ ነው። ፓርት አንድ ካንዲዴት ሰርቫይቭ ስላደረገ ብቻ በቃ በቂ ነው በሚብል ጥያቄ በጣም ይገርማል። የታክስ ፖሊሲ የእሷ ምን እንደሆነ አናውቅም እስካሁን የኢኮኖሚ ፖሊሲ እሷም እንደሆነ አናቀ። በመጨረሻ ላይ ፕሬዚደንት ትራምፕ የጠየቃት ጥያቄ ትልቅ ጥያቄ ነው። ይሄ ሁሉም እንዲ ያለሹ ዩ ኬን ዱ ኢት ራይት ናው። አሁን አሁን ማድረግ ምትችል ስልጣኑ በእጅሽ ላይ ነው ያለው። ለምን አታረግ? ለምንድን ነው እንደ ውጭ እንደ ውጭ የሆነ ትራምፕ ማለት ነው ትራምፕ ስልጣን የለውም አሁን ትራምፕ ማድረግ አይችልም ብዙ ነገር። እሷ ግን ቫይስ ፕሬዚደንት ሆናት፣ ቫይስ ፕሬዚደንት ሆናት ልክ እኩል ለሱ ሆና ነው ኮምፕሌን የምታረጉ ያለችው፣ የኢኮኖሚ ጉዳይ ብለ፣ ኢሚግሬሽን ብለ፣ የቦርደር ክራይሲሱ ብለ፣ የኢንፍሌሽኑ ብለ። እና እነዚህ ሰዎች ደግሞ በስልጣን ላይ ያሉ ሰዎች ናቸው። ሁለት አመት ደግሞ ሙሉ ሴኔትና ሙሉ ሀውስ በእጃቸው ላይ ነበረ ማለት ነው። ፕሬዚደንሲ፣ ሴኔትና ሀውስ። እንዴት ነው አሁን ስልጣን እንደሌለ ሰው መጠን እኩል፣ ይሄ ነገር እንደዚህ መሆን አለበት፣ እንደዚህ መሆን አለበት ማለት ልክ አይመጣም። እና እሱ ነው ያለው። እሱ ትናንትና ለህዝቡ ሪማይንድ ያደርገው ማለት ነው። አሁን በብዛቱ ኦፍኮርስ በፖል ሄደ ስታይ፣ ኦ ካማላ አሸነፈች፣ ቤት አደረገችው፣ አናደደችው ምናምን አላለችው የህዝቡ ፖልስ ስለማያውቁ ነው። ይሄ የዋሽንግተን ዲሲ እዚ ጋራ ያለው ባብል የሚባል አለ። እዚህ ዝም ብሎ እርስ በራሱ የሚነጋገር ማለት ነው። ህዝቡ እዛ ውጭ ያለው ግን በየቤቱ ሳፈር የሚያደርግ ያለው ዳቦ የተወደደበት፣ እንቁላል የተወደደበት፣ ግሮሰሪ ሄዶ ማን ቤተሰብ ነው አሁን ካስኮ ሄዶ እንደ በፊት ነው ሂሳቡ የሚል ይሄ አሁን በካማላ ሄሪስና በጆ ባይደን ዘመን እየተመጣ ማለት ነው። እና ጋስ ፕራይስስ አሁንኳ ትንሽ ቀዝቀዝ እያሉ ነው ግን ይሄን ሴ የማያይ ሰው እዚህ ሀገር የሌለ ሰው መሆን አለበት። በዚህ አራት ዓመት የዋጋ ግብሾቱ በጣም በጣም ወደ ላይ ብሎ እንደወጣ ያላየ ሰው እዚህ ሀገር የለም ማለት ነው። ሀብታም ይሁን ድሀ ይሁን ሁሉ ሰው አይቶታል። እና ትናንትና በክሎዚንጉ አርጊውመንት ይሄ ሁሉ ምድ ያለሹ አሁን ማለት ነው። እንሂድና ወደ ዋሽንግተን ዲሲ አሁን አሁን ጀምሬ አሁን አሁን አድርጌ እኔ ወደ ቤቴ ሊሄድ ለእሱ መልስ አልነበረባት። ምንሽኬንድ ወት ራይት ና አሁን አሁን ማድረግ ትችላለች እሷ። የክርክሩን ፍጻሜ ተከትሎ የአሜሪካና የተቀረው ዓለም ብዙሀን መገናኛዎች የሁለቱ እጩዎች የክርክር አፈጻጸምን በተመለከተ የየራሳቸውን ግምገማ አስቀምጠዋል። አንዱን ከሌላው በማወዳደርም ሲተነትኑ አምሽተዋል። እንግዶቻችን ፕሮፌሰር መሐመድና አቶ ላባን ስዩምም በየፊናቸው የሁለቱን እጩዎች የክርክር አፈጻጸም በተመለከተ የበኩላቸውን ግምገማ ይሰጡናል። ሁለቱም በተለይ ፓመላ ሀሪስ በደንብ ተዘጋጅታበት የመጣች ይመስላል። የጥያቄ አመላለሷ ትራምፕን ደግሞ ጎትታ ጎትታ ወጥመድ ውስጥ አስገባችሁ በዚህ በ በክራውድ ሳይዝ ትረንት ትራምፕ እንደምታውቀው ይሄ የክራውድ ሳይድ በሱ ራሊ ላይ ምን ያህል ሰው ይገኛል የሚለው ነገር ለሱ በጣም ትልቅ ነገር ነው። ብዙ ሰው ደግሞ ይሄንን እንደ ኢሹ አድርጎ አያየውም። እና ትናንት ማታ እሷ ምንድን ነው ያለችው? ቤት አደረገችው? ወጥመድ እዛ ቁጭ አርጋለት ትረምፕ ራሊ ብትሄዱ ሰው ትሎ ሄዶ እሱ ሳይጨርስ ይሄዳል ብላ ስትናገር ሄዶ እዛ ውስጥ ገባላትነት ስለ የራሊ ሳይዝ ማውራት ጀመረ። እና በጣም የሚያሳዝ ነው። እዛ ጋር መሄድ አልነበረበትም፣ ግን እንደዚህን አይነት ነገሮች ነበሩ። ትረምፕ ምሽቱን ያሳለፈው እሷ የምትለውን ነገር በመመለስ ነው። የእሱን አይዲያ የእሱን እይታ ሳይሆን ለእሷ መልስ ሲሰጥ ነው። ምሽቱን አንድ ሰዓት ተኩል ያሳለፈው እሷ ደግሞ ተዘጋጅታ ስለመጣች ራሷን አንደኛ ከባይደን ነትላ እኔ ራሴን የቻል የራሴ እይታ ያለኝ ሰው ነኝ የሚለውን ሰውን ያሳመነች ይመስላል። ሶ አይ ቲንክ ትናንት ማታ እሷ አብዛኛው ሰው የተጠየቀው ይህንን ድቤት ያየ ሰው እሷ ናት ያሸነፈችው የሚል ግምገማ ነው ያለው። ግን አሸነፈች ማለት ምን ማለት ነው የሚለው በደንብ በጥንቃቄ መታየት የሚፈልግ ነገር ነው። አሜሪካ ውስጥ አሁን ስታይ እሷ አሸነፈች ምናምን በየሚዲያው ይነገራል። ያ ማለት እነዚህ ሰዎች ለእሷ ድምጽ ይሰጣሉ ማለት አይደለም። ጥንቃቄ ያስፈልገዋል። ግን አይ ቲንክ እሷ ሞመንተም ያገኘችበት ይመስለኛል። እሱ ደግሞ ራሱን በጥይት የመታ ይመስለኛል። አንደኛ ኦሃዮ ውስጥ ኢሚግራንቶች ከሄቲ የመጡ ውሻና ድመት ይበላሉ የሰውን ፔት ይበላሉ። ይሄ ደግሞ ውሸት መሆኑ የተረጋገጠ ውሬ ነው። እና በሱ ደረጃ በአንድ የፕሬዚደንት እጩ በፊት ፕሬዚደንት የነበረ ሰው ይሄ መነሳቱ በጣም ያሳፍራል። አንደኛው ያ ነው። ሁለተኛው ደግሞ የእሷን ጥቁርነት አንስቶ ያወራል። ይሄን እነዚህ እነዚህ ነገሮችን ማንሳት አልነበረበትም። አንደኛ ዲስትራክሽን ነው። ሁለተኛ ደግሞ ለሱ የሚጠቅሙ ነገሮች አይደሉም። ግን ትረምፕ ትረምፕ ነው እንግዲህ ይህን ሁሉ አንስቶ ተናግሯል። አይ ቲንክ ራሱን የጎዳ ይመስለኛል። የእሱ አማካሪዎች ይህን ነገር ሳይነግሩት ቀርቶ አይመስለኝም። ትረምፕ ትረምፕ ነው። ይህ ነው፣ ራሱን ሆኖ ነው የመጣው ቲንክ ራሱን የጎዳ ይመስለኛል። ትናንትና በጣም ቆንጆ ማታ ነበረ። ያው ለሀምሳ ቀን ያልተናገረችው ካማላ ሃሪስ ትናንትና አትሊስት በተወሰነ ደረጃ እንድንሰማ ትሆነናል። እና የሰማነው ደግሞ ጥሩ ነገር እንዳልነበረ ሁሉ ሰው አይቶታል ማለት ነው። ስለዚህ ኢን ጀነራል ሁለቱም ካንዲዴት ሁለቱም ሰኞ በጥሩ ሁኔታ የየራሳቸው ኬስ አስቀምጧል ማለት ነው። ሁለቱ እጩዎች ከዋናው ምርጫ በፊት ሌላ ተጨማሪ ክርክር የማያደርጉ ከሆነ ማንን እንደሚመርጡ ያልወሰኑ አሜሪካውያንን የመሳብ ዕድላቸው የትላንት ምሽቱ ብቻ ይመስላል። ሁለቱ እጩዎች በሕዝብ አስተያየት መለኪያ ተቀራራቢ ድምፅ እንዳላቸው ይነገራል። ይህም ጥቅምት 26 ቀን 2017 ዓ ም የሚደረገውን የአሜሪካ ፕሬዝደንታዊ ምርጫ ልብ አንጠልጣይና በጉጉትም የሚጠበቅ ያደርገዋል። አንዳንዶች በተስፋ ሌሎች ደግሞ በስጋ። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ። እንግዲህ ወልዴን ለቀደመው ዘገባ በእጅጉ አመሰግናለሁ። ዝግጅታችንን ከማጠናቀቃችን በፊት አንድ ማስታወሻ አለን። የመስከረም 11 የአሸባሪዎች ጥቃት 23ኛ ዓመት በዛሬው ዕለት በተለያዩ መንገዶች እየታሰበ ይገኛል። በኒውዮርክ እና በፔንሳልቬኒያ እንዲሁም ዋሽንግተን ዲሲ በደረሱት የመስከረም 11 የአሸባሪ ጥቃቶች የዘጠና ሀገራት ተወላጅነት ያላቸው ጠቅላላ ቁጥራቸው 2977 የሚደርሱ ሰዎችን ሲገደሉ ከነኚህ ውስጥ 2753ቱ በኒውዮርኩ ሰማይ ጠቀስ መንትያዎች ሕንጻ በደረሰው ጥቃት 184ቱ በዩናይትድ ስቴትስ የመከላከያ ሚኒስቴር ሕንጻ እንዲሁም አርባው በፔንሳልቬኒያ በተከሰቱ በረራዎች ቁጥር 93 አውሮፕላን ውስጥ ተሳፍረው የነበሩ ናቸው። አሜሪካውያን በዛሬው ዕለት በተለያዩ ዝግጅቶች ይህንን ቀን እየዘከሩ ሲሆን፣ ኒውዮርክ ላይ ፕሬዚደንት ባይደን ምክትላቸው ካማላ ሃሪስ እና የሪፐብሊካኑ ፓርቲ እጩ ተወዳዳሪ ዶናልድ ትራምፕ የተገኙበት ልዩ ማስታወሻ መሰናዶም ተደርጎ ነበረ። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን ሳስተናግዳችሁ ያመሸው ሀብታሙ ስዩ ነኝ በቅንብሩ አብሮኝ የቆየው ንጉሥ ታምሬ ዋና አዘጋጃችን አሉላ ከበደ እንዲሁም የማኅበራዊ ድረገጽ ዋና አቀናባሪያችን ደግሞ አበባየው ገበው ናት መልካም ምሽት ይሁንላችሁ Thank you.